ሻንጉል አካባቢ በመተከል ዳንጉራ ስለተፈጸመ ግድያ የኢትዮጵያው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ማምሻውን መግለጫ ሰጥተዋል። አስቴር ምስጋናው በመግለጫ ዙሪያ ምን ልትነግረን ትችል ይሆን? ትዝታ በላቸው በስልክ አነጋግራታለች። ዛሬ በባህር ዳር ከተማ የፌዴራልና የክልል የፖለቲካ አመራሮች እንዲሁም የጸጥታ አመራር አካላት የጋራ የሆነ በሀገራዊና በክልላዊ በሆኑ የፀጥታ ችግሮች በተቀናጀ ሁኔታ እንዴት መፍታት እንደሚቻል ሲመክሩ ነው የዋሉት። ውይይቱን በዚህ ነው ሲያካሂዱ የነበሩት። ከዚህ ውስጥ እንግዲህ አንዱ የተነሳው በሀገራችን በተለያዩ አካባቢዎች እንግዲህ ግጭቶች ሲፈጠሩም እንግዲህ በአማራ ክልል ደግሞ በብዛት እየታዩ ነው። በተለይ በአማራ ክልል በምዕራብ እና በማዕከላዊ ጎንደር ዞኖች እንዲሁም በኦሮሞ ብሔረሰብ አስተዳደር ዞን በሰሜን ሸዋ ዞን አካባቢ ያሉትን ሁሉ ጠቅሰዋል፣ በውይይቱ እንደተነሱ። በተለይ ደግሞ ከሰሞኑ በቤንሻንጉል ጉምዝ ክልል እሺ፣ አስቴር በቤንሻንጉል ክልል መተከል ዞን ዳንጉራ አካባቢ ስለተፈጠረው ግጭት ለይተው ተናግረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን። ስለ እሱ ምን ልትነግሪኝ ትችያለሽ? አዎ፣ እንግዲህ በቤኒሻንጉል ጉምዝ ክልል በዳንጉራ አካባቢ የተከሰተውን ግጭት አስመልክቶ በርካቶችን እንዳስቆጣ በጣም አስገራሚ እና በጣም የሚያበሳጭም ነው ነው ያሉት። እንግዲህ በዚህ አካባቢ የተከሰተውን ችግር ለማረጋጋት መንግስት እርምጃ እየወሰደ የመንግስትን ጣልቃ ገብነት በሚያስፈልጉ ቦታዎች ላይ ጣልቃ እየገባና ተጨማሪ ኃይሎችንም እየመደበ አካባቢውን ሰላም እንዲሆን እያደረገ ነው ነ ያሉት። በቤንሻንጉል በመተከል ዞን ዳንጉር አካባቢ በተፈጠረው ድርጊት የነዚህ ቤተሰቦች የነዚህ አካባቢ ተወላጆችና በተለያየ መልክ በማህበራዊ ግንኙነት የተሳሰሩም ሆነ ከዚህ ጋር በተያዙ ምክንያት ዜጎች በእጅጉ ተበሳጭተዋል። ዜጎች በእጅጉ አዝነዋል። ከዓለም እስከ ዓለም ያስደመመ ቁጭትና ሐዘን ተገልጿል። እውነት ነው። ዜጎች ለእንጀራ ብለው በሄዱበት አካባቢ እንዲህ ወድቀው ሲቀሩና ቤተሰብ ሲበተን ህጻናት በማያውቁት ዓለምና ድርጊት እንዲህ ወድቀው ለጨካይ ድርጊት ሲዳረጉ ሁሉም ቢብሰከሰክ ሁሉም ቢያዝንና ሁሉም ስሜት ቢገዛ የሚፈረዳ የሚጠበቅ ነው። አይፈረድባቸውም። ነገር ግን ወደ መፍትሄው ስናመራ ጥፋትን በጥፋት አይደለም አሁን የተፈጠረውን ስሜታዊ ሁኔታ በስሜት ሌላ ምላሽ ለመስጠት አይደለም። ማሰብ ያለብን በዚህ ላይ የተሳተፉ አካላትን የትኛውም፣ ከየትኛውም አካባቢ፣ ከየትኛውም ብሔር፣ ከየትኛውም ማህበረሰብ ይሁን በህግ ተጠያቂ እንዲሆን መንግስት ጠንካራ እርምጃ መውሰድ አለበት። አመራር አካላት ይሄን ያባባሱ ወደ ዘውግ ተጠግተው ይህንን ያቀጣጠሉ ጉዳዮች ካሉ እየተጣራ እርምጃ መወሰድ አለበት። ለዚህ ሊያጣራ የሚችል ኃይል ስምሪት ተደርጓል። በተለይም እንግዲህ ምንም ጉዳዩ በጣም የሚያሳስብና የሚያስቆጭም ቢሆን ህዝብ የራሱን እርምጃ እንዳይወስድ የጠየቁበት ሁኔታ አለ። ስለ እሱ ምን ልትገልጭልን ትችያለሽ? አዎ፣ ምክትል ጠቅላይ ሚኒስትር እንግዲህ አቶ ደመቀ መኮንን እንደተናገሩት የህግ የበላይነትን የማስከበር ኃላፊነት ያለበት መንግስት ነው። ስለዚህ ህብረተሰቡ ችግሮች ወይም ግጭቶች ሲፈጠሩ በሰከነ መንገድ ነው መመልከት ያለበት። ጥፋትን በሌላ ጥፋት ለመመለስ የሚደረገው ሩጫ ሌላ ጥፋትን ነው የሚያመጣ እና መፍትሄም ሊሆን አይችልም ነው ያሉት። ዋናው መፍትሄ የህግ የበላይነትን ማረጋገጥ ነው ይሄ እንዳይደግም ማድረግ ነው። ከዛ በላይ ግን በተፈጸመ ጥፋት ላይ ከሆነ አካባቢ ተጠራርተንና ተንቀሳቅሰን መልሰን ወደ ሌላ ጥፋት እንሰማራ ብለን ብንወስድ በእውነት ይሄ ሌላ ጥፋትን ማስረዘምና መጎዳዳትን በዚህ ታሪካዊ በዚህ ዘመን ውስጥ ሌላ ጥቁር ጠባሳ መጣል መፍትሄ ያመጣ ካልሆነ በስተቀር ሌላ የሚያመጣው ነገር የለውም። የዛሬው የመከላከያ አካላት የፌዴራል ፖሊስ የክልሉ ከፍተኛ አመራር አካላት እና የሚመለከተው ሁሉ ተሰባስበን የመከር ነው፣ ተልዕኮ የሰጠ ነው። ከአጭር ጊዜ አኳያ ይህንን ውል ሊያደርግ የሚችል ስራ ነው። ይሄ ዛሬ ብቻ ተሰርቶ የሚያልቅ አይደለም። የአፋጣኝ እቅድ ተዘጋጅቶ በሁሉም አካባቢ ሰላማዊ ሁኔታ እንዲረጋገጥ እንዳገርም እንደ አካባቢም ለመስራት የታሰበና የተዘረጋ ነው። በዚህ በቤንሻንጉል መተከል ዞን እና በጃዌ አካባቢ ያለው ሁኔታ የበለጠ እንዲረጋጋና ሰላማዊ ሁኔታው እንዲጎለብት ተጨማሪ የጸጥታ አካላት ወደዛ እንዲገቡ እየተደረገ ነው። በሌሎች ለስጋት የተጋለጡ አካባቢዎችም ተጨማሪ የጸጥታ አካላት እንዲሰማሩና ተጠያቂነት ባለበት ሁኔታ ዜጎችን እንዲታደጉ ሁላችንም በቅርብ የምንከታተለው ስራ ስለሆነ የዛሬው ውይይት አጠቃላይ አቅጣጫው ከዚህ ዘለግ ብሎ ደግሞ እንዳገር የምንከተለው ፍኖተ ካርታ። ይህንን እየተመለከተ እንደሆነ ለመግለጽ ነው። አሁን በአካባቢው ስላለ ሁኔታስ ቀደም ብለውም ቢሆን የገለጡት ነገር አለ። እንዴት ነው ዛሬ ተረጋግቷል በቤንሻንጉል አካባቢ ያለው ሁኔታ? አዎ፣ እንግዲህ የአካባቢውን ሰላም ለመመለስ ተጨማሪ ኃይል በአካባቢው እንደገባና እንዲሁም ደግሞ የቤንሻንጉል ጉሙዝ ክልልን እንደገና ከአማራ ክልልን የተውጣጡ የመንግስት የመንግስት አመራር አካላት ወደ ቦታው ተንቀሳቅሰው የማረጋጋቱን ስራ የማረጋጋቱን ስራ እየሰሩ እንደሆነ ነው የተናገሩት። አመሰግናለሁ አስቴር። አመሰግናለሁ ዜታ።